Denna ställning är match och bög dmjam Athletics. የቶኪዮ ማራቶን ውድድር ሊካሄድ አንድ ወር ግድም በቀረበት በአሁኑ ወቅት እዛው ጃፓን ውስጥ በተከናወነ የኦሳካ ማራቶን ውድድር ኢትዮጵያዊቱ አትሌት ወርቅነሽ ኢዴሳ አሸናፊ ሆናለች። አትሌት ወርቅነሽ ትናንት አንደኛ በመውጣት ያሸነፈችው ሁለት ሰዓት ከ21 ደቂቃ በመሮጥ ነበር። ጃፓናዊያቱ ካና ኮባያሽ እና ዩካ ሱዙኪ የሁለተኛና ሶስተኛ ደረጃ አግኝቷል። በሌላ የግማሽ ማራቶን ፉክክር በስፔን ሚጃ ቴራሳ ኢትዮጵያውያን አትሌቶች በሁለቱም ጾታዎች አሸናፊ ሆኗል። በሴቶች ፉክክር ኢትዮጵያውያኑ አትሌቶች ኪሮስ መዋዝና ገነት ሳሌ አንደኛና ሁለተኛ በመውጣት የወርቅና የብር ሜዳሊያ አስገኝቷል። ኪሮስ ውድድሯን ለማጠናቀቅ አንድ ሰዓት ከ14 ደቂቃ ከ6 ሰከንድ ሲፈጅባት፣ ገነት ከ42 ሰከንዶች በኋላ ተከትላት አጠናቃለች። ስፔናዊቷ ባርባራ ራሞን ሳላማኒያ የሶስተኛ ደረጃ ን አግኝታለች። በወንዶች ፉክክር የአትሌት ሰለሞን ባረጋ ወንድም ሚኪያስ ባረጋ የቦታውን ክብር ወሰን በመስበር 1 ሰዓት 2 ደቂቃ 18 ሰከንድ በመሮጥ አሸንፎ ወርቁን አጥልቋል። ኬንያውያኑ ጊልበርት ኪቤት፣ እንዲሁም ቲሞቲ ኪፕቹምባ ሁለተኛና ሶስተኛ ደረጃ ይዘው አጠናቋል። ከ33 ቀናት በኋላ ጃፓን ውስጥ ለሚካሄደው የቶኪዮ ማራቶን ተሳታፊ አትሌቶች ዝርዝር ከሰሞኑ ይፋ ሆኗል። ከኢትዮጵያ በወንድም በሴትም 15 አትሌቶች ተሳታፊ እንደሚሆኑ ታውቋል። በኢትዮ ኤፍኤም 107.8 የኢትዮ ስፖርት ዋና አዘጋጅና አቅራቢ ምስጋናው ታደሰ ስለ አትሌቶቹ ማንነትና ወቅታዊ ብቃት በማብራራት ይጀምራል። አመሰግናለሁኝ። የካቲት ሀያ ሦስት በሚደረገው የቶኪዮ ማራቶን ላይ በሴቶች ሰባት ኢትዮጵያውያን እንደዚሁም ደግሞ በወንዶች ስምንት ኢትዮጵያውያን የሚሳተፉ ይሆናል በ ማራቶን ታሪክ ትልልቅ ስም ያላቸው አትሌቶች የሚሳተፉበት ነው። በሴቶቹ በኩል በኢትዮጵያ በኩል ስቱሜ አሰፋ፣ ትግስት ከተማ፣ ሀዊ ፈይሳ፣ ቱርነሽ ዲባባ፣ ደጊቱ አዝመራው፣ ጎይቶቶም ገብረስላሴና መስታወት ፍቅር የሚሳተፉ ይሆናል በወንዶቹ ደረሰ ገለታ፣ ብርሃኑ ለገሰ፣ ታደሰ ታከለ፣ ዳዊት ወልዴ፣ ልዑል ገብረስላሴ፣ ጸጋዬ ጌታቸውና አንድ ወርቅ ዋልልኝ ተሳታፊዎች ናቸው። እነዚህ ተሳታፊዎች በቅርቡ ካገኘናቸው የማራቶን ድሎች አንጻር ሲታይ ውጤታቸው፣ አቋማቸው ምን ይመስላል? ሁሉም ሊባል በሚችል መልኩ በጣም አስገራሚ አቋም ላይ የሚገኙ ናቸው። ጎይቶም ገብረስላሴ ሁላችንም እንደምናስታውሰው በኦሬጎን የዓለም ሻምፒዮና የአለም ሻምፒዮና ሪከርድን ጭምር በማሸነፍ ለኢትዮጵያ ወርቅ ያመጣች አትሌት እንደሆነች ይታወቃል። ጥሩነሽ ዲባባ በዓለም አትሌቲክስ ታሪክ ላይ ሰፊ ስም ያላት ናት።

ደረሰ ገለታ ብርሃኑ ለገሰን የመሳሰሉ በነ ለንደን ማራቶን ጭምር በትልልቅ የዓለማችን ማራቶን ላይ ውጤት የሚያስመዘግቡ መሆናቸው ውድድሩን የበለጠ አጓጊ እንደሚያደርገው ምንም ጥርጥር የለውም። በተለይም ደግሞ ከኬንያውያን አትሌቶች ጋር የሚያደርጉት ፉክክር ከወዲሁ የብዙዎችን ትኩረት እየሳበ ሆኗል። በተለይ አትሌት ጥሩነሽ ዲባባ ከረዥም ጊዜ ወዲህ ነው እንግዲህ ወደ ውድድሩ፣ አለም አቀፍ ውድድር የምትመለሰው። መመረጧ እንዴት ይታያል? ብቃቷስ ከሌሎች ተፎካካሪ አትሌቶች አንጻር እንዴት ይገመገማል? እንግዲህ ጥሩነሽ በዓለም አትሌቲክስ ታሪክ ያላትን ስም እና ዝና ውጤቶቿን ጭምር ሁላችንም የምናውቀው ነው። ለዛም ነው የቶኪዮ ማራቶን አዘጋጆች በዚህ ውድድር ላይ እንድትሳተፍ ጥሪ ያደረጉላት። በውድድሩ ላይ ከሚሳተፉ አትሌቶች መካከል ከሴቶቹ ማለቴ ነው በዕድሜ አንጋፋና ትልቋ የምትባለውም እሷ ነች። በሰላሳ ዘጠኝ አመት ሰዋ ነው እንግዲህ በዚህ የቶኪዮ ማራቶን ላይ የምትሳተፈው ከወዲሁ የብዙዎችን ትኩረት አግኝታለች። ያላትን ሰአት ስትመለከትን ጥሩ የሚባል ሰአት ነው ያላት። ከዚህ በፊት ሚያዝያ ላይ በለንደን ማራቶን አምና ሁለተኛ የወጣችበት ሁለት ሰአት ከአስራ ሰባት ደቂቃ ከሀምሳ ስድስት ሰከንድ የግል ምርጥ ሰአቷ ነው። ከዛ በተረፈ ነሐሴ ላይ በቺካጎ ማራቶን ሁለት ሰአት ከአስራ ስምንት ደቂቃ ከሰላሳ አንድ ሰከንድ በመሮጥ ማሸነፏና የአንድ መቶ ሺህ ዶላር ተሸላሚ መሆኗ የሚታወስ ነው። የዛ የቺካጎ ማራቶንን ባሸነፈችበት ወቅት ላይ ሁለተኛ የወጣችው ኬንያዊቷ ብርጊድ ኮስኬይ በዚህ ውድድር ላይ ትሳተፋለች። በቶኪዮ ማራቶን ሁለቱ የሚያደርጉት ትክክር ከወዲሁ ትኩረትን አግኝተዋል። ጥሩነሽ በዚህ ሰዓት ላይ በአሁኑ ወቅት በከፍተኛ ሁኔታ በልምምድ ላይ ነው የምትገኘው። ለውድድሩም ራሷን ዝግጁ አድርጋለች። ስለዚህ የቶኪዮ ማራቶን ጥሩነሽና ሌሎች ተፎካካሪዎችም ይገናኛሉ ማለት ነው። ጥሩነሽ ባላት ልምድ ውጤት የምታመጣ ይመስላል ነው። የሌሎቹንም እንዳለ ሆኖ በነገራችን ላይ ጥሩነሽ ላይ ያተኮር ነው ከረዥም ጊዜ በኋላ በመምጣቷ ነው። አሁ እንግዲህ ጥሩነሽ በወሊድ ምክንያት ረዘም ያሉ ጊዜያትን ከውድድር ርቃ ነበረ። ከወሊድ መልስ ግን በጠንካራ ሁኔታ ልምምዷን አጠናክራ እየሰራች ትገኛለች። በዚህ ውድድር ላይ ግን ፉክክሩ ከኬንያውያኑ የበለጠ ከራሷ የሀገሯ ልጆች ጋር ከነ ጎይቶቶም ጋር የምታደርገው ፉክክር ነው የሚጠበቀው። በውድድሩ ላይም ለአሸናፊነቱ ቅድሚያ የተሰጣት አትሌት ሆናለች። ምናልባት የተለየ ነገር ካልተፈጠረ በስተቀር በቅርቡ እንደተመለከትናቸው የተለያዩ የማራቶን ውድድሮች ኢትዮጵያውያን አትሌቶች እርስ በርስ ጠንካራ ፉክክር በማድረግ ተከታትለው በመግባት ያሸንት የሚችሉበት ውድድር እንደሚሆንም ከወዲሁ ሰፊ ግምት አግኝቷል። እግር ኳስ። ማንቸስተር ዩናይትድ ግብ ጠባቂ አንድሬ ኦናና ፉልሃምን አንድ ለዜሮ ማሸነፋቸው ለቡድኑ በጨዋታ ዘመኑ ከፍተኛ መነቃቃትን የሚፈጥር አጋጣሚ ነው ብሏል። ሊሳንድሮ ማርቲኔዝ በ78ኛው ደቂቃ ላይ ትናንት ያስቆጠራት ብቸኛ ግብ ማንቸስተር ዩናይትድን ወደ አስራ ሁለተኛ ደረጃ ከፍ አድርጎታል። ባለፈው ግጥሚያ በገዛ ሜዳው ኦል ትራፎርድ በብራይተን የ3 ለ1 ሽንፈት ላስተናገደው ማንቸስተር ዩናይትድ በእርግጥም የትናንቱ በተቃራኒ ሜዳ ያገኘው ድል ወሳኝ ነበር። አስቶንቪላ አስቶን ቪላ ከዌስትሃም ጋር አንድ እኩል ሲለያይ ብሬንትፎርድና ላይስተር ሲቲ ተጋጣሚዎቻቸው ክሪስታል ፓላስንና ቶትናም ሆትስፐርን በገዛ ሜዳቸው ሁለት ለአንድ ድል አድርጓል። ቅዳሜ ከነበሩ ሌሎች ግጥሚያዎች በተለይ በደረጃ ሰንጠረዡ ሶስተኛ ላይ የሚገኘው ኖቲንጋም ፎረስት በቦምስ የደረሰበት የአምስት ለዜሮ ብርቱ ቅጣት በርካቶችን አስደምሟል። በቅዳሜው ድል የምዕራብ አፍሪቃዊቷ ቡርኪና ፋሶ ምርጥ አጥቂ ዳንጎ ዋታራ ለቦምስ ሶስት ኳሶችን ከመረብ በማሳረፍ ሄትሪክ ሰርቷል። ኤቨርተን ብራይተንን አንድ ለዜሮ አሸንፏል። በሌሎች ግጥሚያዎች አርሰናል ወሳኝ በሆነ አንድ ብቸኛ ግብ በፕሪሚየር ሊጉ የዋንጫ ተፎካካሪነት እድሉን እጅግ አስፍቷል። ሁለት ቀይ ካርዶች ለሁለቱም ቡድኖች ተጫዋቾች በተሰጠበት የቅዳሜ ግጥሚያ አርሰናል ወልፍስን በገዛ ሜዳው አንድ ለዜሮ አሸንፏል። የማሸነፊዋን ግብ ሰባ አራተኛ ደቂቃ ላይ ያስቆጠረው ሪካርዶ ካላፎሪ ነው። አርሰናል 47 ነጥብ ሰብስቦ ሁለተኛ ደረጃ ላይ ይገኛል። አንድ ተስተካካይ ጨዋታ ከሚቀረው መሪው ሊቨርፑልም በስድስት ነጥብ ይበለጣል። ቅዳሜ ዕለት በሜዳው ኢታድ ስታዲየምና ደጋፊው ፊት ቸልሲን ሶስት ለአንድ ድል ያደረገው ማንቸስተር ሲቲ በ41 ነጥብ አራተኛ ደረጃውን እንዳስጠበቀ ነው። ለማንቸስተር ሲቲ ሶስኮ ግቫርዲዮል፣ ፊልፎደን እና እርሊንግ ሆላንድ አንዳንድ ግቦችን ከመረብ አሳርፏል። እርሊንግ ሆላንድ ቅዳሜ ዕለት 68ኛ ደቂቃ ላይ ከመረብ ባሳረፋት ግብ አሌክሳንደር ኢሳቅን በአንድ የግብ ልዩነት መብለጥ ችሏል። የኒውካስሉ አጥቂ አሌክሳንደር ቡድኑ ሳውስምፕተንን በሜዳው ለአንድ ድል ሲያደርግ ሁለት ኳሶችን ከመረብ በማሳረፍ አጠቃላይ ግቦቹን 17 አድርሷል። የሊቨርፑል አጥቂ ሞሐመድ ሳላ 19 ከመረብ ባረፉ ግቦች በኮከብ ግባግቢነት ይመራል። ሊቨርፑል ወራጅ ቀጠናው ግርጌ ላይ በ16 ነጥብ የሚዳክረው ኤፒስዊችታውንን አራት ለአንድ ድል ባደረገበት የቅዳሜው ግጥሚያ ሁለተኛዋን ግብ ሰላሳ አምስተኛው ደቂቃ ላይ ከመረብ ያሳረፈው ሞሐመድ ሳላ ነው። ቀሪዎቹ ግቦች የዶሚኒክ ሶቦስላይ እና ኮዲ ጋክፖ ናቸው። ዘጠናኛው ደቂቃ ላይ የኢፕስዊች ታውን ደጋፊዎችን ያስፈነጠዘችውን የማስተዛዘኛ ግብ ጄኮብ ግሬቪስ አስቆጥሯል። ቡንደስሊጋ የሞሐመድ ሳላህ የአገር ልጅ ግብፃዊው ኦማር ማርሞሽ ከጀርመን ቡንደስሊጋ ኮከብነት ወደ እንግሊዝ ፕሪምየር ሊግ መሸጋገሩ የሰሞኑ መነጋገሪያ ሆኗል። ኦማር ማርሙሽ ቁልፍ ተጫዋች ከነበረበት የጀርመኑ ፍራንክፎርት ቡድን የዋንጫ ተፎካካሪ ለመሆን ዘንድሮ ብርቱ ፈተና ወደ ገጠመው ማንቸስተር ሲቲ ያቀናው በ79 ሚሊዮን ዶላር የዝውውር ክፍያ ነው። በቡንደስ ሊጋው የነበረውን ኳስ ተቆጣጥሮ ተከላካዮችን የማርበትበት ብቃት በእንግሊዝ ፕሪሚየር ሊግ ለማንቸስተር ሲቲም ይደግማል ተብሏል። በጀርመን ቡንደስ ሊጋ በ48 ነጥብ የሚመራው ባየር ሚሽን ፍራይቦርግን ሁለት ለአንድ አሸንፏል። በ42 ነጥብ ተከታዩ ባየር ሌቨርኩሰን ከላይፕሲች ጋር ሁለት እኩል ተለያይቷል። በሆፈንሃይም ሜዳ ትናንት ሁለት እኩል በመውጣት ነጥብ የተጋራው አይንትራክት ፍራንክፉርት በ37 ነጥብ ሶስተኛ ደረጃ ላይ እንደሰፈረ ነው። ከቬርደር ብሬመን ጋር ቅዳሜ ዕለት ሁለት እኩል የወጣው ቦሩሲያ ዶርትሙንድ አስራ አንደኛ ደረጃ ላይ ይዳክራል። ማይንስ ሽቱትጋርትን ሁለት ለዜሮ እንዲሁም አውግስቡርግ ሃይደንሃይምን ሁለት ለአንድ ማሸነፍ ችሏል። ቮልስቡርግና ሆልሽታይን ኬል ሁለት እኩል ተለያይቷል። ሃይደንሃይምና ሆልሽታይን ኬል በ14ና 12 ነጥብ 16ተኛ ና 17ተኛ ወራጅ ቀጠና ውስጥ ይገኛሉ ከስራቸው 10 ነጥብ ብቻ በሆነውም የመጨረሻ ደረጃው ላይ ሰፍሯል። የሜዳ ቴኒስ በአውስትራሊያ የሜዳ ቴኒስ ፉክክር ፍጻሜ ጀርመናዊው አሌክሳንደር ዜቬሬቭ ትናንት በጣሊያናዊው ጃኒክ ዚነር የስድስት ለሶስት ሽንፈት ደርሶበታል። ሽንፈቱም በሜዳ ቴኒስ ፍጻሜ ድል በመንሳት ዋንጫ ለማንሳት ጫፍ ደርሶ ለነበረው አሌክሳንደር እጅግ አስቆጭ ነው። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሺ ነኝ። አስተያየትና ጥቆማችሁ ያለየን፣ መልካም ጊዜ። ጤና ይስጥልኝ።